ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቨን ለሚፈልጉ ጥሩ አጋጣሚ ነው እና ይህን ተቋማችን ብዙ ጊዜ አቋማችን እየነው ምትምን ነው ተቋም ላይ ሜምበር ከሆናችሁ፣ ፊት ምን ነው የምናውለው ገንዘቡን የሚለውን መጀመሪያ ኮንሰልት ማድረግ አለባችሁ። ብሩንን ወስዶ አልባሌ ወይም ደግሞ አላግባብ ጥቅም ላይ እንዳይውል ጥንቃቄ ያስፈልገዋል። ሰልጠን ነው ብዬ ነው የማምነው በእኔ በኩል ያሉ አብሮ የሚሰሩ ወንድሞችን ማለት ነው። ቢዝነስ ለመጀመር ለሚፈልጉ በጣም ጠቃሚ እንደሆነ ብዙ ጊዜ ያው እንትን አስረዳችኋለሁ።